የኡጋንዳው ተቃዋሚ መሪ ኪሳ ቤሲጄ በዚህ ሳምንት ከስር ተፈተው ነጻ መሆን ነበረባቸው። ቤሲጄ ካለፈው የካቲት ወር አጋማሽ የኡጋንዳው ምርጫ ወዲህ በመኖሪያ ቤታቸው በቁም ስር ላይ ይገኛሉ። ሆኖም ዛሬ ከመኖሪያ ቤታቸው ወጣ ሲሉ እንደገና በፖሊስ ቁጥጥር ስር ውለዋል። ኤሊዛቤት ፖላት ከካምፓላ ተከታዩን አጠናቅራለች። ትንሳ ብላቸው ይዛው ቀርባለች። የኡጋንዳ ባለስልጣናት ተቃዋሚ መሪው ኪዛ ቢሴጂ ዛሬ ማክሰኞ በፓርቲያቸው ማዕከል በሚደረግ የጸሎት ስነ ስርዓት ላይ ሊገኙ እንደሚችሉ ነግሯቸው ነበር። ቢሴጂ ወደ አንድ ቦታ ሲያመሩ ህዝብ እርሳቸውን መከተል የተለመደ ነው። ዛሬም ታዲያ ይሄው ነው የሆነው። መሪው ከካምፓላ ወጣ ብሎ ከሚገኝ ቤታቸው ወደ መሀል ከተማ ሲያቀኑ ደጋፊዎቻቸው ተከተሏቸው። አንደኛው ደጋፊ ቢሴጂ እንደገና የታሰሩበትን ሁኔታ ሲያስረዳ፣ ገና መንገድ ስንጀምር ፖሊሶች የመረጥነውን መንገድ ዘግተው እንዳናልፍ ከለከሉን። ወደ መሐል ከተማ የሚያመሩ መንገዶች ሁሉ በፖሊሶች ታጠሩ ብሏል። ፖሊሶቹ ወዲያው ቢሴጂን ቁጥጥር ስር አውለው ከካምፓላ ወጣ ብሎ ወደሚገኝ ናጋላማ ፖሊስ ጣቢያ ወሰዷቸው። አንድ የፖሊስ ቃል አቀባይ ቢሴጂ በሕገ ወጥ ሰልፍ በመሳተፍ ነው የተከሰሱት ብለዋል። የቢሴጂ እስራት በደጋፊዎቻቸው ዘንድ ቁጣና ቀቢጸ ተስፋን አስከትሏል። አንዱ እንዲህ ሲል ገልጾታል በገዛ ሀገራችን ባዕድ ሆነን ነው የሚሰማን ሀገሪቱ የእኛም እንዳልሆነች በእውነቱ ፕሬዝደንት ዩዌሪ ካጉታ ሙሴቬኒ ይህችን አገር የግላቸው ብቻ እንዳደረጓት ነው የሚሰማን። ዩጋንዳ የኡጋንዳውያን ሁሉ መሆኗ ቀርቶ የእርሳቸውና የቤተሰባቸው ብቻ የሆነች ያህል ነው የሚሰማን። ቢሴጂ ከየካቲቱ የአገሪቱ ምርጫ በፊትም አያሌ ጊዜያት ታስረው እንደነበር ድምፅ ከተሰጠበት ቀን በኋላም ለአንድ ወር ተኩል እንደታሰሩ ይታወቃል። ያን ምርጫ 60 በመቶን ድምፅ አገኘው በማለት ፕሬዝዳንት ሙሴቬኒ ማሸነፋቸው እና ለአምስተኛ ጊዜ ስልጣን መቆጣጠራቸው ይታወሳል። ቢሴጂ 35 በመቶን ድምጽ በማግኘት ሁለተኛ ተብለው ነበር። ምርጫው የተጭበረበረ መሆኑን ቢናገሩም እንዲታሰሩ ስለተደረገ በፍርድ ቤት ሊከራከሩ አልቻሉም።